አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ብሔራዊ የምክር ቤት አባል ሰሞኑን ህዳሴ የእርቅና የአንድነት የሽግግር መንግስት ለኢዴፓ ምክር ቤትና ለመገናኛ ብዙኃን የቀረበ መነሻ ሀሳብ በሚል አንድ ሰነድ ለህዝብ መወያያነት አቅርበዋል። አገር አቀፍ ምርጫ ሊካሄድ ፓርቲዎች ተመዝግበው ባሉበት ሁኔታ ይህን የመወያያ ሰነድ ማቅረቡ አልመሸም ወይ? ምን ያህል ፋይዳ ይኖረዋል የሚል አለ በእናንተ ዘንድ። ካሳሁን በጣም ነው የማመሰግነው መጀመሪያ ድሉን ስለሰጠኸኝ። ወደ ጥያቄው ስገባ አንድም የፖለቲካ ፓርቲ አንድም ወይም ደግሞ ገዥ ፓርቲ ወይም ምርጫ ቦርድ አሁን ያለው የኢትዮጵያ ተጨባጭ ሁኔታ ሰላማዊ ነፃና ፍትሀዊ ምርጫ ለማካሄድ ምቹ ነው ብሎ ደፍሮ የተናገረ የለም። ምርጫው ይካሄድ እየተባለ ያለው ህግ ለማክበር ነው በህገ መንግስቱ የተቀመጠ ጊዜ ስላለ ይህን ጊዜ ማለፍ ይህ ህገ መንግስታዊ ይሆናል። ስለዚህ የግድ አሁን ማድረግ አለብን በሚል እንጂ የሀገሪቱ ነባራዊ ሁኔታ ለምርጫ ዝግጁ ነው ከሚል ግምገማ አይደል። እንደውም አብዛኞች እንግዲህ በመንግስትም በኩል ደጋግሞ የሚናገረው አሁን ኢትዮጵያ ውስጥ ያለው ስርዓት አልበኝነት የሰላም እጦት መቼ እንደሚቆምና አገሪቱ መቼ እንደምትረጋጋ ማንም እርግጠኛ መሆን አይችልም እያለ ነው እየተናገረ ያለው። ይሄ ምን ማለት ነው? ምርጫ ስታካሂድ በስልጣን ላይ ያለው ገዢ ፓርቲ ወይም መንግስት ለመራጩ ህዝብና ለተመራጮች የደህንነት ዋስትና መስጠት አለበት። አንድ ምርጫ አስቀድሞ ነጻና ፍትሀዊ ነው ሊባል የሚችለው አንጻራዊ የሆነ ሰላም ኖሮ መራጮችና ተመራጮች የደህንነት ዋስትና ሲኖራቸው ነው። መንግስት ይሄን ዋስትና መስጠት እንደማይችል ደጋግሞ ተናግሯል። አገሪቱ መቼ ሰላምና መረጋጋት ውስጥ እንደምትገባ ማናችንም አናውቅም ብለው የሀገሪቱ ጠቅላይ ሚኒስትር በዝሞ ደጋግሞ ፓርላማ ላይ ሳይቀር እየተናገሩ። ስለዚህ ሀገሪቱ በእኛ እምነት ለምርጫ ዝግጁ አይደለችም። ሰላምና መረጋጋት የለም። የህግ የበላይነት የለም። ከፍተኛ የሆነ የፖለቲካ ጡዘት ነው ያለው። የብሔርተኝነት ስሜት ነው ያለው። ነጻና ፍትሃዊ ምርጫ የማካሄድ ዝግጅት አይደለም ሀገር ውስጥ እያየን ያለን። ይህን ጥያቄ የገፋንበት ያለ ምክንያቱ አይደለም። ኢትዮጵያ በእንዲህ አይነት ሂደት ውስጥ ሳታልፍ ውጤታማ የሆነ የሽግግርን ሂደት ሳታደርግ ነጻና ፍትሃዊ ምርጫ ወይም ሰላማዊ ምርጫ ልታካሄድ እንደማትችል እርግጠኛ ስለሆነ ነው ወደዚህ አይነቱ አቋም ይሄር ነው። በኢትዮጵያ ወደ እውነታው በሚመጣበት ጊዜ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ፣ ያለፉት መንግስታትም ያሉት ታሪኮች ወይም አሁንም ቢሆን ያለው መንግስት ለሽግግር መንግስት የሚባለውን አጀንዳ በጭራሽ እንደማይቀበሉት ገና ከጠዋቱ ጠቅላይ ሚኒስትሩ ስልጣን በያዙ ማግስት በቁርጠኝነት ያስታወቁት ጉዳይ ነው። ይህ እውን አይሆንም። ሁለተኛ፣ አሁን ባለው ሁኔታ የረባ ተከታዮች የሌለበት የፖለቲካ ፓርቲዎች በሀገር ውስጥ እንዳሸን ፈልተው ተሰርተው ቢኖሩም በህዝብ ዘንድ ያላቸው ተቃፊነት ወይም ደግሞ የአባላት ብዛት የብዙዎቹ እዚህ ግባ የማይባል ነው። በአሁኑ ወቅት በምርጫው ምዝገባ ወቅት ብዙዎቹ ምን ያህል አቅም እንዳላቸው ታይቷል። አራት ሺህ ፊርማ ወይም አስር ሺህ ፊርማዎች አሰባስበው መገኘት ያልቻሉበት ሁኔታ ላይ ያሉበት ወቅት ነው። ከፖለቲካ ድርጅት መሪዎች ብቃት ጀምሮ ያላቸውን ፕሮግራም የመሸጥ አቅማቸው ሁሉ አነስተኛ ወይም ደካማ ነው የሚባልበት ሁኔታ ውስጥ ምን አይነት አስተዋጽኦ ጽዎችን ያበረክታሉ። የሽግግር መንግስት ይቋቋም ቢባል የእርቅና ሽግግር መንግስት ሲባልስ በምን መልኩ የሚዋቀር ነው? በእናንተ እይታ። ከመጀመሪያው ስነሳ መንግስት እንደማይቀበለው ቀድሞ ገልጿል ያልከው እውነት ነው፣ ገልጿል። ግን አንድ ተቃዋሚ ፓርቲ አንድ አማራጭ ሀሳብ የሚያቀርበው የግድ መንግስት ይቀበለዋል ብሎ ሲያምን አይደለም። ሀያ ሰባት ዓመት ትግል ያካሄድ ነው ጥያቄያችንን መንግስት ይቀበለዋል ብለን ተስፋ ስላደረግን አይደለም ተወደደም ተጠላም በህዝብ ትግል ተገዶ የሚቀበልበት ጊዜ ይመጣል ብለን ስላመን ነው። መጨረሻም ላይ ሽንፈቱን የተቀበለው በህዝብ ትግል ተገዶ ነው እንጂ ፈቅዷል። ስለዚህ አሁንም ጥያቄ ስናቀርብ አስቀድመን መንግስት ይቀበለዋል ወይ ብለን እርግጠኛ ሆነን አይደለም። አስቀድመህ ተሸንፈህ የምታቀርበው ጥያቄ የለም። የትግል አጀንዳ ታደርገዋለህ፣ ትታገላለህ። ታግለህ አንድ ወቅት ላይ ትታሸንፍ ትችላለህ፣ ወይም ትሸነፋል። ስለዚህ ጥያቄ የሚቀርበው መንግስት ይቀበለዋል አይቀበልም ተብሎ ታስቦና መደምደሚያ ላይ ደርሶ እንዳልሆነ ታሳቢ ማድረግ ያስፈልጋል። አንዱ እሱ ነው። ስለዚህ ይሄ መንግስት አሁን ላይቀበል ይችላል፣ ወደፊት ግን ወደደም ጠላም ይሄን አጀንዳ የሚቀበልበት ሁኔታ ይፈጠራል ብለን ነው የምናምነው። እንዲፈጠርም ደግሞ የተጠናከረ ትግል እናደርጋለን። በምንም ተአምር አሁን በተያዘው መንገድ ብልጽግና የሚባለው ፓርቲ የኢትዮጵያን ወደ መዋቅራዊ ዲሞክራሲ የማሸጋገር አቅምም ፍላጎትም የሌለው መሆኑ በተግባር ታይቷል። ህዝቡም ከጊዜ ወደ ጊዜ ይሄን በደንብ እየተረዳ መጥቷል። ስለዚህ የዛሬ ሁለት ዓመት የነበረውን የህዝብ ድጋፍ ብናይ በከፍተኛ ፍጥነት ያሽቆለቆለበት ሁኔታ ነው የመጣው። አብዛኛው ህዝብ ከገዢ ፓርቲ ተጻራሪ እየቆመ ያለበት ሁኔታ፣ ተስፋ እየቆረጠ ያለበት ሁኔታ ነው ያለው። ስለዚህ ይሄን ጥያቄ እኛ በአግባቡ ይዘን እስከገፋንበት ድረስ ነገ ከነገ ወዲያ የህዝብ ጥያቄ ሆኖ አሸናፊ እንዳይሆንበት ምክንያት የለም። በዚህ ታሳቢ ነው ጥያቄውን የያዝነው እንጂ ገዢ ፓርቲ በቀላሉ ይቀበለዋል የሚል የዋህነት ኖሮን እንዳልሆነ ህብረተሰቡ ሊገነዘብ ጥሩ ነው። በትግል ነው ሊቀበል የሚችለው። ሁለተኛው ስለ ተቃዋሚ ፓርቲዎች አሁን ካሳሁን ያወራኸው፣ በኔ እምነት ከኢትዮጵያ ውስብስብ ችግር አንጻር ገዢም ፓርቲ ተቃዋሚ ፓርቲዎችም ደካሞች ነን ብዬ ነው ማለት ነው። ደካሞች ነን፣ ግን አንድም ፓርቲ ከሌላ ፓርቲ ጋር ማወዳደር ካለብን ተቃዋሚ ጎራ ከገዢ ፓርቲ ያነሳ አደለም። አሁን በምንም መመዘኛ አሁን አገሪቱን እየመሩ ያሉ ኃይሎች የብልጽግና አመራሮች ከተቃዋሚ ጎራ የተሻለ ብቃት ያላቸው አይደሉም። እንደውም የተሻለ ልምድ የተሻለ እውቀት በተቃዋሚ ጎራ ዙሪያ አለ ብዬ አምናለሁ። ይሄን ስም መቶ ምናምኑ ፓርቲ ሁሉ ብቁ ነው ማለት አይደለም። ይሄ በተለያዩ ፍላጎት ፓርቲ የሚያቋቁሙ ሰዎች አሉ። እነሱን ሁሉ ግምት ውስጥ አስገብተን ማውራት ያለብን አይመስለኝም። ለምሳሌ በዘጠና ሰባት ምርጫ ዘጠና አንድ ፓርቲ ነበር። መጨረሻ ላይ ግን ምርጫው ገፍቶ ሲመጣና ትክክሩ እየጎላ ሲመጣ ሶስት ብሎክ ነው ጎልቶ የወጣው ሌሎቹ እንዳሉ የማይቆጠሩበት ሁኔታ ነው የተፈጠረው። ቅንጅት ኢህአዴግና ህብረት ማለት ነው። አሁንም ወደፊት ወደ እውነተኛ የፖለቲካ ፉክክር ሲገባ ይሄ በቁጥር የተቀመጠው ፓርቲ ሁሉ የትም እንዳለ የማይታወቅበት ሁኔታ ነው የሚደርሰው። እኔ አያሳስበኝም። ያ ግን የጎላሚና ያላቸው የፖለቲካ ፓርቲዎች አስራ አምስት ሀያ ዓመት የታገሉ ፓርቲዎች አሉ። የራሳቸው ኮንስቲትዩንስ ያላቸው የህዝብ ድጋፍ አላቸው። በስልጣን ላይ ያለው ሀይል አምባገነን መንግስት ስለሆነ ወደ ስልጣን የሚመጡበት በሩ ተዘግቶባቸዋል። ይሄ ማለት አቅም የላቸውም ማለት አይደለም። አሁን የመጣውም ለውጥ በህዝብ ትግል የመጣ ነው በፓርቲዎች ትግል የመጣ ነው። ስለዚህ የፓርቲዎች ጉዳይ ማነጻጸር ካለብን እኔ ከገዥ ፓርቲ ያነሰ ብቃት አለን ብዬ ምናልባት የተሻለ ብቃት አለ በማንኛውም መመዘኛ ግን በአጠቃላይ ተቃዋሚውም ገዥውም ፓርቲ ለወቅቱ የኢትዮጵያ የፖለቲካ ሁኔታ የማይመጥን ጥንካሬ ውስጥ ነው ያለ ነው ብዬ አምናለው። ደካሞችም ደካሞችን ስለሆን ነው ችግራችንን መፍታት ያልቻሉ እና በዚህ መልኩ ይሳይ ጥሩ ነው። የሚቋቋመው የሽግግር መንግስት ምን አይነት ነው የሚሆነው፣ እንዴት ነው የሚቋቋመው፣ በማን ነው የሚቋቋመው የሚለውን ያቀረብኩትን ሰነድ ገና በፕሮፖዛል ደረጃ ለፓርቲ ቀርቦ የሚጸድቅ ነው። ግን ለፓርቲ ቀርቦ የፓርቲ ሰነድ ከመሆኑ በፊት የተለያዩ የህብረተሰብ ክፍሎች አስተያየት እንዲሰጡበት፣ ግብአት እንዲያደርጉበት ተብሎ ይፋ የተደረገ ስለዚህ እዛ ላይ አሁን ያቀረብካቸውን ጥያቄዎች ሁሉ መልሰናቸዋል። ግን ስንመልሳቸው በቀጥታ ይሄ የተቀባይነት ያገኝ ማለት አለ። ሌሎች ፓርቲዎችም ተመሳሳይ ሀሳባቸውን አቅርበው ተወያይተን የጋራ የሆነ ሰነድ ኖሮን ወደዚህ አይነት አቅጣጫ ልንሄድ እንችላለን የሚል እምነት ነው ያለን። በእኛ በኩል ማንንም ይህን ተቀበሉት ለማለት ሳይሆን፣ ማንንም ለማሳመን ሳይሆን፣ በራሳችን በኩል አንድ አስተዋጽኦ ለማድረግ ሆን የመጣ ነው። ሰለር ነው። በዚህ በአስቀምጣችሁት ሂደት ውስጥ የዚህን የሽግግር መንግስት ለማምራጥ በቅድሚያ እንዳሉት ግንዛቤ ማስጨበጥ ያስፈልጋል። ሀገራዊ የውይይት ሂደት እንደሚያሻው እዛ ላይም አስቀምጣችሁታል። የዚህ የሽግግር መንግስቱ እውን ይሁን ከተባለ መዋቅሮ ምን ሊሆን ይችላል? የሽግግር መንግስቱ አንድ በሰዎች አምሮ ውስጥ የሚመላለሰው የስራ ዘመን ምን ያህል ሊሆ ሊሆን ይችላል። ተዋጽኦአቸውስ ከየት ከየት ሊሆን ይችላል? ተቃዋሚ ፓርቲዎች የሚሰባሰቡበትና መንግስት የሚጋሩት ነው ወይስ ሌሎች ህብረተሰብ አካሎችንም ያቅፋል? ተዋጽኦ ምን ይመስላል የሚሉ በማንና እንዴት ይቋቋማል የሚል ጥያቄዎችን ለሚያነሱ ወገኖች ምላሻችሁ ምንድን ነው? በእናንተ በኩል በምን መልክ ነው የታሰበው? ጥሩ። አንደኛ ከመጨረሻው ልጀምር ና አንደኛው ምንድነው? ይሄ የሽግግር መንግስት እንዲቋቋም ስንፈልግ ከዜሮ እንዲነሳ አይደለም የምንፈልገው። አሁን ያሉትን ህጎች ይዞ እንዲቀጥል እንፈልጋለን። አሁን ያሉትን መንግስታዊ መዋቅሮች ይዞ እንዲቀጥል እንፈልጋለን። ተጨማሪ ጉልበት፣ አሳታፊ የሆነ ሁሉን አቀፍ የሆነ አካል እንዲፈጠር ነው የምንፈልገው። ይሄ አካል ግን ከዜሮ የሚነሳ አይደለም እንዲሆን የምንፈልገው አሁን በስልጣን ላይ ያለው መንግስት እንደ ህግም እንደ መዋቅርም የያዛቸው ጉዳዮች እርሾ ሆነው እንዲያገለግሉ ነው የምንፈልገው። ምን ማለት ነው? ለምሳሌ አሁን ያለው ህገ መንግስት የሀገሪቱ ህግ ሆኖ ይቀጥላል፣ የሽግግር መንግስቱ እስኪያልቅና ወደፊት እስኪሻሻል ድረስ። አሁን ያለው የመንግስት መዋቅር እንዳለ ይቀጥላል፣ በአብዛኛው ማለት ነው። በተለይ በክልል በዞን በወረዳ በቀበሌ ደረጃ ህዝቡን የማስተዳደር ስራ እንዳለ ይቀጥል። በማዕከል ደረጃ እና በክልሎች ደረጃ የሽግግር መንግስቱን ሂደት የሚያስፈጽሙ አዳዲስ ተቋማት በአዋጅ ይቋቋማል። እንግዲህ ምን ማለት ነው? በአንድ በኩል የመንግስት ስራ ይቀጥላል ማለት ነው ምንም ሳይፋለስ። በሌላ በኩል ግን ሽግግሩን ሽግግር የሚያደርጉ አዳዲስ መዋቅሮች ይፈጥራል። እነዛ መዋቅሮች ደግሞ ሁሉን አቀፈን አሳታፊ ሆነው ትርጉም ያለው ሽግግር በሀገሪቱ እንዲኖር የሚያደርግ አሰራር ነው መከተል የምንፈልገው እነማን ናቸው እዛ ውስጥ የሚካተቱት የሚሉት በእኛ በኩል ዋናዎቹ ተዋናኞች ሶስት አካላቶች ናቸው። አንደኛው አሁን በስልጣን ላይ ያለው ገዢ ፓርቲና መንግስት ነው። አንድ ቁልፍ የሆነ ሚና የሚጫወት አካል ይሆናል። አንድ ሶስተኛውን ሚና የሚጫወተው ይህ አካል። ሁለተኛው አካል ተቃዋሚ ፓርቲዎች ናቸው። ተቃዋሚ ፓርቲዎች የራሳቸውን የተለየ አደረጃጀት ደስፋ ፈጥረው በሽግግር መንግስት ወቅት ቁልፍ የሆነ ሚና ይጫወታል። ግን እነዚህ ብቻ በቂ አደሉ። ምክንያቱም የሽግግር ጉዳይ የፓርቲዎች ጉዳይ ብቻ ሳይሆን የሀገርና የህዝብ ጉዳይ ስለሆነ የተለያየ የህብረተሰብ ክፍሎች ለምሳሌ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ምሁራን የዲያስፖራ ማህበረሰብ፣ ሲቪክ ማህበራት፣ ብዙሀን ማህበራት እነዚህ ሁሉ በሽግግር ሂደቱ የራሳቸውን ተሳትፎ ማድረግ አለባት። ስለዚህ ሦስተኛው አካል ከእነዚህ አካሎች የሚውጣጣ እና የተጽዕኖ ፈጣሪዎች ግለሰቦች ስብስብ እንለዋለን። ስለዚህ ለምሳሌ ወደ አምስት መቶ አምስት መቀመጫ ያለው አንድ ሸንጎ ይቋቋማል። ከዚህ ሸንጎ ውስጥ መቶ ሀምሳ መቀመጫ ገዢው ፓርቲ ይዛል፣ መቶ ሀምሳ መቀመጫ ተቃዋሚዎች ይዛሉ፣ መቶ ሀምሳ መቀመጫዎች ቅድም ያልኩህ ከዚህ ከሰፊ ማህበረሰብ የሚውጣጡ የተጽዕኖ ፈጣሪ ግለሰቦች ስብስብ ይይዛል። ቀሪዎቹን ሀምሳ አምስት መቀመጫዎች ደግሞ የክልል ውክልና ለክልል እና ለፌዴራል ከተሞች ይሰጣል ማለት ነው። ስለዚህ በዚህ መልኩ ነው የሚዋቀረው። በእኛ እምነት ፌር ነው ብለን ያመንነው ለሁለት ዓመት ጊዜ የሚቆይ የሽግግር መንግስት ሊቋቋም እነዚህን የሽግግር ስራዎች በአግባቡ ማከናወን ይችላል ብለን እናስባለን። በመዋቅር ደረጃ አንደኛ፣ ይሄ የሽግግር መንግስት የሚባለው አካል በአዋጅ በህግ እንዲቋቋም ነው የምንፈልገው አሁን በስራ ላይ ያለው ፓርላማ ከመበተኑ በፊት በአዋጅ እንዲያቋቁመው ነው የምንፈልገው ከአሁን እስከሚቀጥለው እስከ ሁለት ሺህ አስራ ሶስት መስከረም ድረስ ያለው ጊዜ የናሽናል ዲያሎግ ወይም ደግሞ የውይይትና የምክክር ጊዜ ሆኖ እንዲያገለግል ነው የምንፈልገው ከዛ ክርክርና ውይይት ነው የሽግግር መንግስቱ አጠቃላይ ፍኖተ ካርታ እንዲመነጭ የምንፈልገው ይሄ የእኛ መነሻ ነው እንጂ እሱ ተቀባይነት አግኝቶ ይሄዳል ማለት አለ ብዙ የአስተሳሰብ ግብዓቶች ከተለያዩ አቅጣጫዎች ይመጣሉ። እኛም አስተሳሰባችንን ልናሻሽል ብንለውጥ ልንገደድ እንችላለን ማለት ነው። ግን መነሻ ሆኖ ያገለግላል ብለን እናስባለን። ስለዚህ ዋና ዋናዎቹ መዋቅሮች ምንድን ናቸው ከተባለ ከኃላፊነቶቹ ነው መዋቅሮቹ የሚመለጩት። እንግዲህ ኃላፊነቶቹ ምንድን ናቸው? ይሄ የሽግግር መንግስት አንዱ ብሔራዊ እርቅም ያሰፍናል። ስለዚህ ይህን ብሔራዊ እርቅም ያስፈጽም አንድ ተቋም ይቋቋማል ማለት ነው። ሁለተኛው ብሔራዊ መግባባት ሊያሰፍኑ የሚችሉ ድርድሮች ይካሄዳሉ። የመዋቅርና የህግ ማሻሻያ ማድረግ የሚችሉ ማለት ነው። ስለዚህ ይህን የሚያስፈጽም ደግሞ አንድ ኮሚቴ ይቋቋማል ማለት ነው። ሌላው ዋናው ትልቁ ተግዳሮት አሁን ወደፊት ምርጫም ለማካሄድ የሚያስፈልገን የህግና ስርዓት መስፈን ጉዳይ ነው። ስለዚህ በኢትዮጵያ በአስቸኳይ በፍጥነት ህግና ስርዓት ሊያሰፍን የሚችል የብሔራዊ ደህንነት ኮሚቴ ይቋቋማል ማለት ነው። ይሄ አንዱ የሚያስፈልገን ነገር ነው። ሌላው ደግሞ ያው ሄደን ሄደን የሽግግር መንግስቱ የሚቋጨው ነፃና ፍትሀዊ ምርጫ በማካሄድ ነው። ስለዚህ ይሄ ምርጫ አስፈጻሚ ተቋም ይኖረናል ማለት ነው ለምርጫ ዝግጅት የሚያደርግ። ሌላው ደግሞ ቅድም እንዳልኩት የመንግስት ስራ የዕለት ተዕለት ስራ አሁን ባሉት የሚኒስተር መስሪያ ቤቶች ስር ያለው ስራ ደግሞ እየተሰራ መቀጠል ስላለበት፣ አንድ ደግሞ የሚኒስትሮች ካቢኔ ይኖራል። አሁን ያሉትን የሚኒስትሮች ስራ ይዘ የሚቀጥል ማለት ነው። ተቋማቱ እነዚህ ናቸው፣ ሀላፊነቶቹም እነዚህ ናቸው። ስለዚህ እነዚህን በበላይነት የሚያስተባብር አንድ አስፈጻሚ አካል ይኖራል። ያ አስፈጻሚ አካልም ቅድም ካልኩ ከሶስቱ ተዋናኞች ተውጣጥቶ የሚፈጠር ይሆናል። በሀገር አቀፍ ደረጃ ደግሞ አንድ ሸንጎ ይኖራል። ሌላው ደግሞ አንዱ ኃላፊነት ምንድን ነው? ይህን የሽግግሩን ሂደት በክልሎች ደረጃ ደግሞ ሊያስተባብርና ሊያስፈጥል የሚችል አንድ ተቋም ይኖረናል፣ ኮሚሽን ይኖረናል ማለት ነው። ስለዚህ እነዚህ ስድስት አካላት ናቸው እነዚህን ስድስት ኃላፊነቶች እንዲወጡ የሚቋቋሙት ማለት ነው። እነዚህ ተቋቁመው ለየት ተቀንሰርተው በሁለት ዓመት ጊዜ ውስጥ የተሳካ የሽግግር ሂደት ፈጽመን ነጻና አስተሀይ ምርጫ አካሂደን የህዝብ መንግስት ማቋቋም እንችላለን የሚል እምነት ነው። እምነት አንድ ነገር ነው። በተግባር እንደሚያውቁት እርሶ ባለፉት ሀያ ስምንት ዓመታት በፖለቲካ ሕይወት ውስጥ ያለፉ ግለሰብ ኖት፣ አሁንም በዛው ሂደት ላይ ይገኛሉ። በአንድ የፖለቲካ ፓርቲ ውስጥ እንኳን አብሮ መስራት የማይቻልበት ነው። ለዛም ከእርሶ የበለጠ ምስክር አይኖርም። በራሶ ፓርቲ ውስጥ ብዙ ጊዜ ክፍፍሎች ተከናውነዋል። ኢትዮጵያውያኖች በአንድ ላይ አብረው መስራትና ከራስ በፊት ፓርቲን ማስቀደም ከፓርቲ በፊት ሀገርን ማስቀደም የሚ ባል ነገር በብዙዎቹ ፖለቲከኛዎች ዘንድ አይታይም። ይሄ ለረጅም ጊዜ ያለ የሚነገር ትችት ነው ለኢትዮጵያ ፖለቲከኞች በገዥም ሆነ በተቃዋሚ በኩል ላሉና አሁን የእርቅና የአንድነት ሽግግር መንግስት ይቋቋም ተብሎ በሚባልበትና በሶስት ጎራዎች የተመደቡ አንድ ላይ ሆነው የተለያየ ኢንተረስት ያላቸው ቡድናት የኢትዮጵያን ብሔራዊ መንግስት ይምሩ በሚባልበት ጊዜ ምናልባትም አሁን ካለው የበለጠ ትልቅ ቀውስና ከአንድነት ይልቅ እዛ ላይ እንዳስቀመጡት ወደ ልዩነት አይሄድም ወይ? ያ ስጋት የለም በእናንተ በኩል? ካሳ፣ አሁን የሽግግር መንግስት በኢትዮጵያ ተጨባጭ ሁኔታ አሁን ማቋቋም ቀላል ስራ አይደለም ብለን ነው የጀመርነው። እጅግ በጣም ከባድ ስራ ነው ብለን ነው የጀመርነው። እውነቱን ለመናገር በጣም አስቀያሚ አማራጭ ነው ነው ብለው የሽግግር መንግስት ግን አማራጭ ሳይኖርህ ሲቀር ተገዳ የምትገባበት ነገር ነው። በእኔ እምነት ኢትዮጵያ አሁን ትገደዳለች ነው ወደዚህ አይነቱን ሁኔታ ለመግባት እዚህ የተለየ አማራጭ ላት እጅ ቀላል ስራ ነው ማለት እጅግ ከባድ ስራ ነው። ግን ኢትዮጵያውያን እና የኢትዮጵያ የፖለቲካ ኃይሎች አሁን ከፊታችን ሁለት አማራጭ አለ። ያ ሁለት አማራጭ ምንድ? የተሳካ ሽግግር ሳናደርግ የተለመደው አይነት የይስሙላን ምርጫ ሂደት ውስጥ ገብተን ወደ ብጥብጥና የመፍረስ አቅጣጫ ውስጥ መግባት አንዱ አማራጭ ነው። ሁለተኛው አማራጭ ግን የተዋጣለት የሽግግር ሂደት ውስጥ መግባት። ይሄ ከባድ አማራጭ ለማድረግ የምንገደደው የታሪክ አጋጣሚ ፊታችን ላይ ያስቀመጠው አማራጭ ነው ነው እንጂ፣ ቀላል ነው እያልን አይደለም። ማንም ሀገር ወደ ሽግግር መንግስት ሂደት ውስጥ የሚገባው ወዶና ፈቅዶ ሳይሆን በሁኔታዎች አስገዳጅነት ነው። የመጨረሻ አማራጭ ነው ነበረ ሌላ አማራጭ ሲጠፋ፣ ከዛ በታች በሆነ መንገድ የሀገሩ ችግር የሚፈታበት እድል ሲጠፋ ነው ወደ ሽግግር መንግስት የምትገባው። ታውቃለህ፣ አሳሁን እኔ ከአመት በፊት የሽግግር መንግስት ተቃዋሚ ነበር፣ በግልጽ አያስፈልግም አሁን ያለው ሀይል ራሱን እንደ ልንጠቀምበት እንችላለን ለምንድን ነው አዲስ የሽግግር መንግስት እናቋቁም ብለን ሌላ ትርምስ ውስጥ የምንገባው? የሚል አቋም ነው የነበረ። ግን አሁን በስልጣን ላይ ያለው የለውጥ ኃይል ነኝ የሚለው ሀይል የተሰጠውን ሁለተኛ እድል ሳይጠቀምበት ቀረ። ነገሮች ተመልሰው ሁለት ሺህ አስር ላይ ወደ ነበርንበት ሂደት እየተመለሱ እየተቀለበሱ ያሉበት ሁኔታ ተፈጠር። ከዚህ በኋላ የሀገር ህልውና ጥያቄ ውስጥ ነው ያለ። አንድ አይነት ሁላችንም ያስማማ ሊያግባባ የሚችል Ha, yeşil gökreti dev üstü. የሚመጣው ምርጫ በምንም ተአምር ወደ መዋቅራዊ ዲሞክራሲ ሊያሸጋግረን አይችልም። ወደ ባሰ ትርምስ ውስጥ፣ ብጥብጥ ውስጥ ነው የሚያስገባን። ባቀረቡት ሰነድ ላይ የድህረ ምርጫ የሁነት ግምቶች በሚል ወደ አምስት ነጥብ ዋነኛ የሆኑ ሴናሪዎችን አስቀምጠዋል። ከዛ አኳያ ምርጫው ምናልባት ሊሳካ ይችላል፣ ወደ ከፋ ሁኔታም አልፎ እስከ ሀገር መፍረስም ሊሄድ ይችል ይሆናል የሚል ስጋቶችን ግን ባይሆን ምኞታችሁ እንደሆነ ሁሉ አድርገው አስቀምጠዋል። ድህረ ሽግግር መንግስቱ ስኬታማ ባይሆን ያላችሁ የይሆናል ግምቶች ምን ይሆናሉ? በመልካም ጎኑና ስጋት ባለው መንገድ ወደ እሱ ልበጣ ነበር። ከሰት አሁን ምንድን ነው ቅድምም አንተ ሞከር አድርገዋል። የኢትዮጵያ የፖለቲካ ኃይሎች ካለፈው ጥፋታችን ካለፈው ድክመታችን ካለፈው ስህተታችን ቸምረን ከራሳችን የግልና የቡድን ጥቅም በላይ የአገርና የሕዝብን ጉዳይ ካስቀደምን እኔ ውጤታማ ማንሆንበት ምንም ምክንያት አለ ብያለሁ። የተዋጣለት ሁሉን አቀፍ የሆነ የሽግግር ሂደት አካሂደን ወደ ነፃና ፍትሐዊ ምርጫ መሸጋገር እንችላለን። በዚህ ረገድ በእኛ የሚጀመር አይደለም። ብዙ አገሮች በዚህ አይነት ሂደት አልፈው ችግራቸውን ፈጥተዋል። በቅርቡ እንኳን በአረብ ስፕሪንግ ችግር ከገጠማቸው ሀገሮች ውስጥ ቱኒዚያን እንደ ምሳሌ መጥቀስ ይቻላል። ቱኒዚያ ተሻግረዋል። ኢትዮጵያም ቢሆን መንግስት ከፈረሰ በኋላ ሁለት ጊዜ የሽግግር መንግስት አቋቁማ ወደ ዲሞክራሲ መሸጋገርን ባትችል አንጻራዊ ሰላም እንዲኖራት ማድረግ ተችሏል። በእኛም ሀገር ያልን ልምድ ነው ማለት ነው። ዋናው ጥያቄ የኢትዮጵያ የፖለቲካ ኃይሎች አሁን ሀገሪቱ ከገባችበት ቅርቃር አንጻር የግልና የቡድን ፍላጎት እናስቀድማለን ወይንስ የሀገርና የህዝብን እናስቀድማለን? ባህርያችን የግልና የቡድን እናስቀድም። ይሄን ባህሪያችንን ከቀጠልንበት የሚሳካ የሽግግር መንግስት የለም፣ የሚሳካ ምርጫ የለም። ወደ መንግስት የለሽ ሁኔታ ወይም ደግሞ ፉል ፍሌጅ ወደሆነ ወደ ሲቪል ዋር ካለፈው ስህተት ድክመት ተምረን የወቅቱን የኢትዮጵያ አሳጢኝ ሁኔታ በደንብ ተገንዝበን ከራሳችንና ከቡድን ፍላጎት በላይ በእውነት የሀገርና የህዝብን ፍላጎት ካስቀደም ለመቀበል ብቻ ሳይሆን ለመስጠት ዝግጁ ከሆን፣ ለመቻቻል ዝግጁ ከሆን፣ ልዩነታችንን በጠረጴዛ ዙሪያ ተወያይተን ለመስራት ዝግጁ ከሆን፣ ከልባችን ከተለወጥን ግን ውጤታማ የሆነ ሽግግር ሂደት ማካሄድ እንችላለን። ነው የእኛ ምርጫ። እንግዲህ ምርጫው የህዝብ ነው። ካልተማር፣ ካልተለወጥ ምንም ጥርጥር የለውም ይሄ በትርምስ ውስጥ እድል እያገኙ የመቀጠሉ ጉዳይ ይቀጥላል፣ ብለናልና ምናልባት የሚቀጥለው ምርጫ በኢትዮጵያ ታሪክ የመጨረሻው ምርጫ ልመጭ ሁልጊዜ ያን እድል እናገኛለን። ሁለት ሺህ አስር ላይ ያ ሁሉ ቀውስ ተፈጥሮ አንድ እድል አግኝተናል። እነ ዶክተር አብይ ከሰማይ በታች በሆነ ጉዳይ ሁሉ እንደራደራለን፣ በጥልቅ ለመታደስ ተዘጋጅተናል፣ ያጠፋነው ጥፋት ይቅርታ ጠይቀናል፣ ኢትዮጵያን አስተማማኝ በሆነ ሁኔታ ወደ መዋቅራዊ ዲሞክራሲ እንድትሸጋገር እናደርጋለን ብለው ቃል ስለገቡ አንድ ተስፋ አገኘን። አንድ እድል አጋጣሚ ያገኙ ያንም ሳንጠቀምበት ቀረ። ዩ ፓርቲ የገባውን ቃል ረስቶ ስልጣን በያዘ ማግስት የውስጥ የስልጣን ሽኩቻ ውስጥ ገባ። ሂደቱ ወደ መቀልበስ ሄደ፣ ወደ ስኬት ሳይሆን። ይሄንን እድል በዳግመን ልናገኝ አንችል። ሌሎች ሀገሮች ወደ መፍረስ የሄዱት ይሄ በቅርብ የምናውቃቸው ሀገሮች እነ የመን፣ እነ ሊቢያ፣ እነ ሱማሌ ወደዛ አይነት ችግር ውስጥ የገቡት እንደዛ አይነት እድል ደጋግሞ የማይገኝ ስለሆነ እና አንድ ወቅት ላይ ከእጅ የሚያመልጥበት ሁኔታ ስላለ ከለውጡ ሂደት በፊት በነበረውም ጉዳይ ይሄ የእርቅና የአንድነት የሽግግር መንግስት ይቋቋም የሚለው ጥያቄ ቀደም ብሎም ሲነሳ ነበር። አዲስ ሀሳብ አይደለም እና በዛ ወቅት አንዱ በኢህአዴግ ባለስልጣናቶች በኩል ሲነሳ የነበረው ብሔራዊ ትብብር እንጂ እርቅ የሚባል ነገር መምጣት የለበትም የሚል ምላሽ ነሰጡ የነበሩት። ምክንያቱም እርቅ ከተባለ ሁለት የተጣሉ ወገኖች መኖር አለባቸው ከተጣሉ ደግሞ አንደኛ ው ይቅርባዩ ካሳ መካስ ሁሉ ሊኖርበት ይገባል። በዛ በእርቁ ጉዳይ ላይ ተጠያቂዎች ሊኖሩ ይገባል። ያ የህግ ሂደቶች ያመጣል፣ ሰዎች ይታሰራሉ፣ ብዙ የሆኑ የማዋቅር ለውጦች ሊያስከትሉ ይችላሉ። ና እኛ እርቅ በሚለው መንገድ ሳይሆን ብሔራዊ ትብብር በሚለው ነው መሄድ አለብን ብለው ምላሽ ሰጡ ግለሰቦች ነበሩ። በመንግስት በኩል በእናንተ አሁን እርቅና አንድነት የሚል መጥቷል። እርቅ ሲባል ትርጓሜውን ከምን አኳያ በመያዝ ነው? ማን ከማጋር ነው የሚ የሚታረቀው እርቅ ካለስ አብሮ ካሳ ይኖራል ወይ? በፊት ያለው መንግስት በሚያስበው መንገድ የእናንተ የእርቅ ትርጓሜ ምንድን ነው? ካሳሁን፣ ምናልባት አሁን ቅድም ያልከው ይሄ የእርቅ ጥያቄን የባልና የሚስት ጥያቄ አድርጎ የማቅረብ እና በጉዳዩ ላይ የማሾፍ አካሄድ ሀያ ሰባት ዓመት ሙሉ የሰማ ነው። ያው ድሮም ደርግ ሲለው የነበረ ነው። ኋላም ደግሞ ኢህአዴግ ዞት የቀጠለው አባባል ነው። ይሄ በተወሰነ ደረጃ ተቀይሯል። በስልጣን ላይ ያለው እኮ ኃይል የእርቅ ኮሚሽን እኮ አቋቁሟል። በአግባቡ ስራ ሊሰራ አልቻለም። ዝም ብሎ ይስሙ እንዳደረገው እንጂ እኮ እርቅ ኢትዮጵያ ውስጥ ያስፈልጋል ብሎ ኮሚሽን አቋቁሟል። ያ ኮሚሽን ግን ምን ጥርስ የሌለው አንበሳ ሆኖ ነው የቀረው። የት እንዳለም አይታወቅም። ምን እየሰራ እንደሆነ አይታወቅም። እስካሁን ድረስ ማለት ነው። እና ሁለት ዓመቱ ዝም ብሎ ምንም ስራ ሳይሰራ በዚህ ጉዳይ ላይ አለፍ አ የሁለት ዓመት አንዱ ትልቁ ጉድለት ምን መሰለህ? ታሳሁ እንዲህ አይነት ሽግግር ውስጥ ሲገባ የትራንዚሽናል ጀስቲስ ጉዳይ ዋና ጉዳይ ሆኖ ነው መቅረብ ያለበት። እዚህ ሀገር የተጣላ ብቻ አይደለም ያለው፣ እየተጋገል እኮ ነው። ከጠብ በላይ ነው እኮ በሚሊዮን የሚቆጠሩ ህዝብ እኮ የተፈናቀለበት ሀገር እኮ ነው ያለ። ነው በብዙ ሺዎች እኮ የሚቆጠሩ ዜጎች ንጹሀን ዜጎች እኮ ወታደሮች ሳይሆኑ የታጠቁ ሀይሎች ሳይሆን እኮ በፖለቲካ አመለካከታቸው በብሔር ማንነታቸው እኮ የተገደሉበት ሀገር ውስጥ ነው ያለ ሰዎች በነፃነት ከቦታ ቦታ መንቀሳቀስ የማይችሉበት ሀገር ውስጥ ነው ያለ። ነው እኮ በሰላም ሰርተው ነግደው የማይወልበት ሁኔታ ውስጥ ነው ያለ። ይሄ ከጠብ በላይ ነው። ይሄ ትልቅ ቀውስ ውስጥ ነው ያለ። እርቅ ያስፈልጋል አያስፈልገም በሚለው አሁን መሰረታዊ ጥያቄ ያለው አካል አላይ ነው። ጠቅላይ ሚኒስተሩ እኮ በየመድረኩ እኮ መታረቅ አለብን እያሉ ሲናገሩ ነው የሚውሉት። አለ ከተረጓሚ አኳያ ምን ማለት ነው? ልክ ምንድነው ይሄ አሁን ትራንዚሽናል ጀስቲስ የተሰሩ በደሎች አሉ ከዚህ ቀደም የተፈጸሙ ብዙ ጥፋቶች አሉ የኢኮኖሚ ጥፋቶች አሉ የፖለቲካ ጥፋቶች አሉ እንዴት ይፈታ የሚለው ነገር ቅድም እንዳልኩ በትራንዚሽናል ጀስቲስ ሂደት መታየት ያለበት ጉዳይ የትኞቹን የትኞቹን በፍርድ ቤት እንስታቸው የትኞቹን የትኞቹን በእርቅ እና በይቅርታ እንስታቸው የሚለው ጉዳይ ትልቅ ሀገራዊ ስራ ነው ይሄን የሚሰራ አካል ነው አሁን ይቋቋም እያን ያለ ነው አሁን ከስድስቱ ሀላፊነቶች በሽግግር መንግስት ውስጥ የአንዱ ኮሚሽን ሀላፊነት ይሄ ነው የሚሆን በዚህ አሁን በእኛ የሚወሰን ሳይሆን ያ ኮሚሽን ከህዝብ ጋር ከባለሙያዎች ጋር እየተመካከረ የሚወስነው ነው የሚሆን። ዋናው በአስፈላጊነቱ ላይ ነው ማመን ያለብን። እና እርቅ ስንል እኛ የፖለቲካ ድርጅቶች ከፖለቲካ ድርጅቶች ጋር ታርቀዋል። የፖለቲካ ድርጅቶች ያመጡትን ጣጣ ተከትሎ ህዝብ ከህዝብ ጋር ተጣልቷል፣ ተጋጭቷል፣ ተጋሏል። አሁንም ከፍተኛ የሆነ ቅራኔ ውስጥ ነው ያለ። ስለዚህ አጠቃላይ የሆነ አገራዊ እርቅ ያስፈልገናል። ብሔራዊ መግባባት ሌላ ጉዳይ ነው። በመዋቅሮች በህጎች ጉዳይ ላይ አንድ አገራዊ መግባባት የመፍጠር ጉዳይ ነው በድርድር የሚመጣ ስለ እርቅ የምናወራው ነው ትልቅ ቀውስ አለ፣ ኢትዮጵያ ውስጥ መገዳደል አለ። ከጠብም በላይ ነው። ይሄን በብሔራዊ እርቅ ካልፈታ ነው በስተቀር የትም ሊደርስ አይችልም። ስለዚህ በአንድ በኩል ምንድን ነው ከዚህ ቀደም ስላደረግነው ጥፋት ይቅርታ የምንጠያይቅበት መድረክና ሂደት ያስፈልገናል፣ በአንድ በኩል። በሌላ በኩል ደግሞ መጪውን ሂደት ካለፈው የተሻለ እና የተለየ ልናደርግ እንደምንችል ቃል ኪዳን የምንገባበት መድረክ ያስፈልገናል። ከዚህ በኋላ በግጭት ሳይሆን በአካላዊ ግጭት ሳይሆን በመገዳደል ሳይሆን ፍጹም በሆነ ሕጋዊና ሰላማዊ መንገድ ብቻ የፖለቲካ አመለካከታችንን እናራምዳለን ብለን ለኢትዮጵያ ቃል የምንገባበት መድረክ ያስፈልገናል። በሌላ በኩል ደግሞ ላለፈው ጥፋት ደግሞ ይቅር የምንባባልበት በድለናል የሚሉ ሰዎች ወጥተው ይቅርታ በይፋ የሚጠይቁበት በፍርድ ቤት መጠየቅ ያለባቸው ሰዎች ሥርዓት ባለው መልኩ መዋቅራዊ በሆነ መልኩ በፍርድ የሚጠየቁበት ሁኔታ ተበድለናል የሚሉ ሰዎች ደግሞ መድረክ አግኝተው በደላቸውን የሚያፈሱበት የሚያወጡበት የሚተነፍሱበት መድረክ ያስፈልጋል። እንደዛ አይነት ሂደት ያስፈልጋሉ ይ ያን ስናልፍ ነው መዳን የምንችለው፣ ወደ በጎ ግንኙነት እና አገራዊ አንድነት መራመድ የምንችለው ያንስናልፍ ነው። እንደዛ አይነቱም ሂደት አልፈጠር ነው አላካሄድ ነውም ነው ማካሄድ አለብን። እሱን ሳናካሄድ ወደ ምርጫ ልንገባ አንችልም ነው የኛ ጥያቄ የለውጥ ሽግግሩ ሂደት ሁለተኛ አመቱን ሊይዝ ጥቂት ቀናት ፈሪ ላይ ነው ያለው እና በኢዴፓ እይታ ወይም በግል እንደ እርሶ አተያይ ያለፉትን ሁለት አመታት መልካም ጎኖችና ሊሻሻሉ የሚገቡ ወይም ጭራሹኑ ያልተከወኑ ተግባራት ሊከወኑ የሚገቡ ብለው የሚያነሳቸው በጥንካሬና በድክመት ምን ይሆናሉ ጥሩ ጥያቄ ነው ከአወንታዊ ጎን ልነሳ እና ቀላል አይደለም ያለፈው ሁለት ሺህ አስር ላይ አገሪቱ ገብታ የነበረበት አጣብቂኝ መፍረስ ጫፍ ላይ ደርሳ እንደገና የመመለሷ ጉዳይ ቀላል ነገር አይደለም። ለዚህ አሁን ላለው ለውጥ ኃይል ክሬዲት መስጠት ያለብን ይመስለኛል። ኦልሞስት መፍረስ ላይ እርስ በርስ መጨፋጨፋ ላይ ደርሰን ነበር። ቅድም እንዳልኩት ግን ይሄ አዲሱ የለውጥ ኃይል ካለፈው ጥፋታችን ተምረናል፣ ህዝብን በድለናል፣ ይቅርታ እንጠይቃለን፣ ከዚህ በኋላ ደግሞ በጥልቀት እንታደሳለን፣ በእርግጠኝነት ኢትዮጵያን ወደ ሰላማዊ ሁኔታ እንቀይራለን ብለው ቃል ስለገቡ ያ አደጋ ለጊዜው ተቀርጿል። አሁን የእናንተም ማወቅ የቻልነው ሁለት አመትም አንጻራዊ የሆነ መረጋጋት ተፈጥሮ አገራዊ ህልውናችን ተጠብቆ የቀጠለው ዝም ብሎ አይመስለኝ የለውጥ ሀይሉም የሠራው ስራ ስላለ ነው። በጎ ስራ ከዛ ጋር ተያይዞ የእስረኞች መፈታት፣ የፖለቲካ እስረኞች፣ ስደተኛ ፖለቲከኞች ወደ ሀገር ውስጥ የመግባት ጉዳይ፣ የአንዳንድ ማወቅሮችና የህግ ማሻሻያዎች፣ እነዚህ በፖዘቲቭ የሚታዩ ናቸው። ግን ጠቅልለን ስናያቸው አሁን የሽግግር ሂደት እያልናንት ይጠራል የሽግግር ሂደት ሊያስብል የሚችል ስራ አይደለም፣ የተሰራው አይደለም። የሽግግር ሂደት በራሱ በኢህአዴግ መለኪያ ጥልቅ ተሀድሶ የሚባል ነገር አይደለም የተካሄደው። በጣም ጥገናዊ ለውጦች ናቸው። ዋናውን ችግር ተከትሎ የመጡ ጥቃቅን ችግሮች ናቸው የተፈቱት። እስረኛ ማሰር ዋናው ችግር አይደለም። ሌላ ችግር ተከትሎ የመጣ ጉዳይ። የፖለቲካ ፓርቲዎች መሰደድ በራሱ አይደለም ችግር የሚሆነው ሌላ ችግር ተከትሎ የመጣ ችግር ነው። ስለዚህ ዋናው መዋቅራዊ ችግር ሳይፈታ ከመዋቅራዊ ችግር ተከትሎ የመጡ ጥቃቅም ችግሮችን ነው እየፈታን ይመጣል። ስለዚህ ይሄ ሁለት ዓመት ያሳለፍነው ጥገናዊ ለውጥ ነው እንጂ ጥልቅ ተሀድሶም አደለም የሽግግር ሂደትም አደለም ነው የኛ አርጊመንት ይሄ ነው። የተሳካ ሽግግር አላሳለፍንም። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ከፍተኛ የሆነ የሰብአዊ መጥ- ጥሰት እየተካሄደ ነው። ህግ የለም ስርዓት የለም። በዚህ ምክንያት በኢትዮጵያ አሁን ከሀያ ሰባት ዓመቱም ስርዓት በተለየ አስተዳደር ሳይሆን አገዛዝ እየተመኘ ያለበት ሁኔታ ነው ህዝቡ ምክንያቱም ሰላም የለም የህግ የበላይነት የለም። ስለዚህ ጉድለቶቹ ምንድናቸው ወደሚለው ስንመጣ አሉታዊ ነገር ስንመጣ ዋናው ነገር ህግና ስርዓት የለም ቀስቷል ወረዳ ቀበሌ ሄደህ ፖሊስ ጣቢያ ሄደህ ችግርን መፍታት አትችልም ፖሊስ ጣቢያ ሄደህ ለህይወቴ አደጋ ገጠመኝ ታደጉ ብትላቸው ምንም እንረዳህ አንችልም ወንድሜ ራሴ እንጠብቅ ነው የሚልን አንድ ፖሊስ ኢትዮጵያ ውስጥ አለ ከቦታ ቦታ በሰላም የሚንቀሳቀስ አትችልም ይሄ ዋናው ትልቁ ጉድለት ነው ሁለተኛ የለውጥ ሂደቱ አሳሳት ያለበት ብልጽግና ፓርቲ ወደ ስልጣን መጣ። ከዛ በኋላ እኔ ያሻግራችኋለሁ ነው ያለው። ይሄ አንድ ዲሞክራቲክ አካሄድ ነው። በእንዲህ አይነት ሽግግር ሂደት አሻጋሪና ተሻጋሪ የሚባል የለም። ሁላችንም አሻጋሪ፣ ሁላችንም ተሻጋሪ ነው መሆንም እንችላል። ኢህአዴግ ግን እኔ ያሻግራችኋለሁ። ይሄ አንድ ዲሞክራቲክ አካሄድ ነው። በዲሞክራሲ ውጤቱ ብቻ ሳይሆን ሂደቱም ወሳኝ። የሚያሻግር አካል አንድ አካል መኖር የለበትም። ሁላችንም ተባብረን ነው ከዚህ ሂደት መሻገር ያለብን። ስለዚህ አንድ ትልቁ ችግር ኦል ኢንክሉሲቭ የሆነ ሁሉን አቀፍ የሆነ አሳታፊ የሆነ ሂደት አይደለም ያለው። እንደተለመደው ኢህአዴግ በራሱ መንገድ ነው ሽግግሩ ሊመራው ይቻላል። በዚህ ነው ችግር የተፈጠረው። ሌላው ብዙ ስንጥቆች አሉብን፣ ብዙ ቅራኔዎች አሉብን። እነዚህን ለማሳረቅ በቂ ጥረት አልተካሄደ። እንዳውም ቅራኔዎቹ ከጊዜ ወደ ጊዜ እየሰፉና እየበዙ ነው የመጡት። አሁን ጠቅላይ ሚኒስትር አብይና ከአቶ ለማ ጀምሬ ያለውን ቅራኔ ብመነዝርንህ አውርቼ ለመጨረስ ያስቸግራል። በጣም ብዙ የሆኑ የአደጋ ስንጥቆች ወይም ፎልት ላይንስ አሉ። እነዚህን ሳንጠግን ማሳጅ ሳናደርግ ወደ ምርጫ ብንገባ ክራይሲስ ውስጥ ነው የምንገባው። ይሄ ትልቁ ጉድለት ነው። ስለዚህ የቅድም ያልኩ የሽግግር ፍትህ የሀያ ሰባት ዓመቱን ስርዓት እንዴት አድርገን ነው የምናየው? ወንጀለኞች እንዴት ነው የሚጠየቁት? እንዴት ነው ይቅር የሚባሉት የሚል መዋቅራዊ የሆነ አሰራር አልተዘረጋም። የሆኑ ሰዎች ታሰሩ፣ የሆኑ ሰዎች ተተው። እሱ ራሱ ሌላ የፖለቲካ ችግር ቅራኔ ይፈጠራል። እነዚህ ሁሉ ዘምረን ስናያቸው ውጤታማ የሆነ የሽግግር ሂደት አላካሄድንም። የሽግግር ሂደቱ ከስኬት ይልቅ ወደ ክሽተት አቅጣጫ ነው ሄደውን የከሸፈ ሽግግር ሂደት ምርጫ ውስጥ መግባት ጥሩ ውጤት ሊያመጣ አይችልም። አስቀድሞ የሚታወቅ ነው። ቀውስ ነው የሚያመጣው አይኖችን እያየ ወደዛ ቀውስ ውስጥ መግባት የለብን። ለውጥ ሲባል እንደሚያውቁት የአስተሳሰብ ለውጥ ነው ዋነኛ ማዕከሉ ና ከዛ አኳያ ላለፉት ሀያ ስድስት አመታት በፖለቲካ ህይወት ውስጥ ከለውጡ በፊት ማለት ነው ሁነኛ ሚና ነበሮት። አሁን ሁለት አመት እንደዚሁ በዚህ ሂደት ውስጥ ከለውጡ በፊት ና ባሉት ሀያ ስድስት አመታት ና አሁን ባለው የለውጥ ሂደት ውስጥ በግሎ እንደ ልደቷ እያለው በምን መልኩ ተለውጫለሁ ይላሉ? ኢደፓስ ባለፉት አመታት ከለውጡ በፊት በነበረውና አሁን ባለው ሁኔታ እንደ ፓርቲ በምን መልኩ ተለውጧል? ምን አይነት አዲስ አስተሳሰቦች ይዛችኋል? ሁለቱን በንጽጽሮች እንዴት ይገልጡታል? ካሳሁን በእኛ ረገድ ፓራዳይም ሽፍት ሊባል በሚችል ደረጃ የአስተሳሰብ ለውጥ ያመጣ ነው። አሁን አይደለም ዛሬ አስራ ሰባት አስራ ስምንት አመት ገደማ ነው፣ ይሄ ሶስተኛ አማራጭ የሚል የፖለቲካ አስተሳሰብ ይዘን ወደ መድረክ ስንመጣ ምንድን ነው ያ ሶስተኛ አማራጭ? አሁን ያለንበት የፖለቲካ ጥንፈኝነት የትም አያደርሰን ነው ይሄ ወይ ከኔ ነህ ወይ ከነሱ ነህ የሚል በምክንያት ያለመደገፍ በምክንያት ያለመቃወም፣ ሁሉም ነገር በጭፍን መደገፍ ወይም በጭፍን መቃወም አያስፈልገንም፣ የትም አያደርሰንም። ስለዚህ አዲስ የሆነ የፖለቲካ አፕሮች ያስፈልገናል። ሶስተኛ አማራጭ የሚባል በምክንያት የመቃወምና በምክንያት የመደገፍ ብለን በዛ ደረጃ ሚና መጫወት የጀመርነው የዛሬ አስራ ስድስት አስራ ሰባት ዓመት ነው። ያኔ ነው መሰረታዊ የሆነ ለውጥ ያመጣ ነው። አሁን ከዚህ ካለፈው ሁለት ዓመት ለውጥ አንጻር ያተሳሰብ ለውጥ አላችሁ ብትልም የለንም ግን እንደ ማንኛውም የህብረተሰብ ክፍል የነ ዶክተር አብይ አመራር ወደ ስልጣን ሲመጣ በጣም ፖዘቲቭ የሆነ አመለካከት ነበረ። እንዳውም ታስታውስ ከሆነ አንተም ጋር ኢንተርቪው አድርጌያለሁ። በተለያዩ መገናኛ ብዙሀን እየቀረቡ ይሄን የለውጥ ሀይል እድል ልንሰጠው ይገባል፣ ጊዜ ልንሰጠው ይገባል፣ ልምረዳው ይገባል፣ ፌል እንዲያደርግ ሳይሆን ውጤታማ እንዲሆን ሁላችንም ማገዝ አለብን። ምክንያቱም ይሄ እድል መልሰን ልናገኘው የማንችል እድል ነው እያሉ ነበረ ግፊት ስናደርግ የነበረው በጣም ፖዘቲቭ የሆነ አመለካከት ነው የነበረው። በሂደት ግን ውሎ ሳያድር ይሄ የለውጥ ሀይል የሚያሻግራችኋለሁ የሚል የተለመደ መታበይ ውስጥ ገባ። አግላይ ሆን። እኔ ነኝ የማውቅላቸው አለ። ይሄ የሀያ ሰባት አመቱ አመለካከት ሊያሳትፈንም አልቻለ። አጠቃላይ የፖለቲካ ሀይሉ በምንም አይነት ጉዳይ ላይ አልተሳተፈም። ምንም አይነት ጉዳይ ላይ ድርድር አልተካሄደ። ብቻውን ነው እየመራ የቀጠለው። እና ልክ እንደ ማንኛውም ህብረተሰብ በጣም ሰርቶ ይትግነ ነው ነው። ለለውጥ ኃይሉ የነበረን አመለካከት በከፍተኛ ደረጃ አሁን ወርዷል። ይሄ የለውጥ ኃይል አሁን ፍላጎቱም አቅሙም እንደሌለው ተገንዝበናል። ስለተገነዘብን ቀደም ሲል ከነበረን ነው ገንቢ ሂስ የመስጠት ሚና ወደ ተቃዋሚነት እና እየመጣለ ሳንወድ በግድ ማለት ወደ ትችት መጣ ነው ይሄ ኃይል በቃ ሊያዋጣን አይችልም ወደሚል አስተሳሰብ ነው የመጣ ነው። ስለዚህ ይህን እንደ ለውጥ ልትይዘው ትችላለን። በግል በእርሶ በኩል ያለ ለውጥ አለ? በአስተሳሰብ በኩል ወይም በራእይ በኩል ለሀገሪቱ፣ ለፓርቲዮ ወይም በፖለቲካ አቅጣጫ አመለካከት በኩል እኔ ፖለቲካ ውስጥ በግሌ ስገባ የነበረኝ አስተሳሰብና አሁን ያለሁበት አስተሳሰብ በጣም በጣም በከፍተኛ ደረጃ የታ ምናልባት በግልጽ አነጋገር መጀመሪያ ወደ ፖለቲካ ትግሉ ስገባ አውዳሚ የሆነ አስተሳሰብ ነው የነበረኝ በብዙ ነገር። ኋላ ግን ኢትዮጵያ ውስጥ ያሉትን የፖለቲካ ቅራኔዎች በደንብ አድርጌ መረዳት ማጥናት ሲጀምር፣ የፖለቲካ ሂደት ውስጥ ኖ ረዥም ጊዜ መቆየት ሲጀምር፣ የሀይል አስተላለፉን በደንብ ስገነዘብ፣ የፖለቲካ አክተሮቹን በደንብ ሳውቃቸው፣ ግን አመለካከቴ በጣም በከፍተኛ ፍጥነት እየተቀየረ ነው የሚመጣው እና የዛሬ ሀያ አመት የኢትዮጵያን የፖለቲካ ሁኔታ አይ የነበረበት ሁኔታ እና አሁን የማይበት በጣም የተለየ ነው በጣም በተለየ መንገድ ነው። በዚህም ደስተኛ ነኝ በመለወጤ ሰው ነኝ። መለወጥ ተፈጥሯዊ ነው። አይምሮ ሁል ጊዜ ለለውጥ ክፍት ማድረግ አለብኝ ወይም ሰለውጭ አለ ብዬ አምናሉ። አንዳንድ ሰዎች መለወጥን እንደ ነውር ይቆጥራሉ። እኔ እንደ ነውር አልቆጥረውም፣ እንደ ጸጋ ነው የምቆጥረው። ሌላው ግን እውነቱን ለመናገር ካሳሁን እስከ ከሁለት ሺህ አስርም በኋላ ይሄ አዲሱ የለውጥ ኃይል ከመጣ አምስት ስድስት ወር በጣም ተስፈኛ ነበር። የኢትዮጵያን ሁኔታ በጣም ኦፕቲሚስቲክ በሆነ መንገድ ነበር ማየው። ተስፋ አለን እውነቱን ለመናገር አንድ መሰረታዊ የመጣ ለውጥ ምንድን ነው? አሁን ግን ወደ ተስፋ መቁረጥ አቅጣጫ እየሄድኩ ነው። ይቺ አገር ልትፈርስ አት ኤኒ ታይም በሆነ ነገር የሆነ ቦታ ላይ ስፓርክ በሚያደርግ አንድ ስለታዊ ነገር ነገሮች ተቀጣጥለውና ከቁጥጥር ውጭ ወጥተው ወደ መፍረስ ችግር ውስጥ ልንገባ እንችላለን። ወይ ወደ ለየለት የእርስ በርስ ጦርነት ወይም ደግሞ ወደ መንግስት የለች ሁኔታ ልንገባ የምንችልበት አደጋ ከፊታችን አለ የሚል ከፍተኛ የሆነ ስሜትና አመለካከት በውስጥ ያለ ይሄ በእኔ ውስጥ ከዛ በፊት አልነበረም። ከነ ችግሩም ቢሆን ብዙ ችግሮች፣ ብዙ ጣጣዎችን ኖሮብን አገራዊ ህልውናችን ግን ይቀጥላል የሚል ከሳኔ ነበር። አሁን ግን አገራዊ ህልውናችን ራሱ በጣም ከፍተኛ የሆነው ጧፍ ውስጥ ነው ያለው የሚል ስሜት ውስጥ ነው ያለው። ይሄን እንደ ትልቅ ለውጥ ልትቆጥረው ትችላል። የእርግጥ የውይይታችን አንዱ የህዳሴ የእርቅና የአንድነት ሽግግር መንግስት ነው። ሀገር አቀፍ ደረጃ ብሔራዊ ችግር፣ ብሔራዊ መፍትሄ ያመላካች በሆነ መንገድ የተነሳ ውይይት ነው። በግል ደረጃ የእርቅ ነገር ከተነሳ በግሎ ይቅር ለማለትና ይቅርታ ለመጠየቅስ በርሶ በኩል ባለፉት በት 28 የፖለቲካ ህይወት ዘመኖ ውስጥ ብዙ ተቃራኒዎችም ሆነ ብዙ ደጋፊዎች ያፈርተውበታል እና በተቃርኖ ወገን ለቆሙት እና እርሶም የተለየ አሉታ ያመላከት ለነበሮት ቀደም ሲል ይቅር ለማለትና እና ይቅርታ ለመጠየቅስ በርሶ በኩል ዝግጅኖት ወይ? ይህንንስ ለማድረግ በግብር ይህንንስ ለማድረግ ዝግጅ ዝግጁ ነዎት ወይ ወይም አድርገውት አልፈዋል ወይ? ባለፉት አመታት ውስጥ እንግዲህ ካሳሁን፣ እንደምታውቀው እኔ ሀያ ሰባት አመቱ ሙሉ ትግል ውስጥ ነው የነበርኩት። በዚህ የትግል ሂደት ውስጥ አምስት ጊዜ ታስሬያለሁ፣ ተገርፌያለሁ። እና ካሰረኝ እና ከገረፈኝ ሰዓት ጋርም ሁሉ መታረቅ አለብን ብዬ ነው ማለት ነው። የቂም በቀል ፖለቲካ የቂም በቀል አዙሪት አይጠቅምንም፣ የትም አያደርሰንም ብዬ ነው ማለት። ስለዚህ ይሄ አምስት ጊዜ ካሰረኝ እና ከገረፈኝ ስርዓት ጋር መታረቅ አለብህ ካልኩኝ ከማንኛውም ኃይል ጋራ የማልታረቅበት ምንም ምክንያት የለም። እኔ ለመታረቅ ቅድመ ሁኔታ መቅረብ አለበት ብዬ አላምን። ስለዚህ እኔ የበደልኩት ሰው አለ ብዬ አላምንም። አይ ልደቱ በድሎኛል ይቅርታ ሊጠይቀኝ ይገባል የሚል ሰው ካለ፣ በትክክልም በደል ከሆነ ይቅርታ ለማለት እኔ ዝግጁ ነኝ። ምንም ችግር የለብኝም ማለት ነው። እንግዲህ ይከታከል ከሆነ አንዳንድ የፖለቲካ ቅራኔ ውስጥ አለመግባባት ውስጥ ከገባሁባቸው ሰዎች ጋር ሁል ጊዜ የምጠይቀው ፕሊዝ መድረክ ይፈጠር፣ እንወያይ፣ እንገናኝ። መገናኛ ብዙሀንም አቅርባቸው፣ አነጋግሩን። እንዲሁ በሩቅ በትዝብ ባሉ ባልታ እየተናቆርን መቀጠል የለብንም ነው የምለው። ስለዚህ እርቅ ከተባለ እውነት ነው መጀመሪያ ራሳችን ጋር መታረቅ አለብን። ከአካባቢያችን ከቅርባችን ሰዎች ጋር መታረቅ አለብን እና እኔ ለዛ ዝግጁ ነኝ። የበደልኩት ሰው ካለ ማንንም ይቅርታ ለመጠየቅ ዝግጁ ነኝ። አይ ልደቱን በድየዋለሁ ብሎ ደግሞ ይቅር በሬ ለሚለይ ሰው ምንም ቅድመ ሁኔታ የለኝም ይቅር ለማለት። ስለዚህ እንዳልከው ከሁላችን ከራሳችን መጀመሪያ ያለን የችግሩ አካል ነን ብዬ ስለማምን ነው። በመጀመሪያ ደረጃ እኔ ያለኝ ጽኑ እምነት ስለ ኢትዮጵያ ችግር ስናወራ አንዳችን በሌላችን ላይ ጣት መቀሰር አያዋጣም። ሁላችንም የችግሩ አካል ነን፣ ሁላችንም ተጠያቂዎች ነን ብለን ማመን አለብን። መፍትሄው የሚመጣው ከዛ ነው። ሁላችንም የመፍትሄው አካል ምን ሆነው ሁላችንም የችግሩ አካል መሆኑን መሆናችንን ስናምን ነው። ትልቁ ግን የኢትዮጵያ ፖለቲካ ኃይሎች ችግር ምንድን ነው? ለችግሩ ተጠያቂው እከሌ ነው፣ ጣታችን ነው የምንቀስረው፣ እኛም ጭምርን እናንልም እና እኔ የምነሳው መሰረታዊ መርሄ እኔም ጨምሮ ሁላችንም ለኢትዮጵያ ፖለቲካ ችግር ተጠያቂዎች ነን ጥፋተኞች ነን ብዬ ነው ማለት። ለዚህ እኔ ላይ ቅርታ ልቤ ክፍት ነው እና በዚህ ረገድ ከማንም ጋር ይቅር ለመባባል ችግር የለብኝም፣ ምንም አይነት ቅድመ ሁኔታ የለኝም። ይሄን ደግሞ በተግባር ትናገረው ነው ነው። አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ኢደፓ ብሔራዊ የምክር ቤት አባል እና ህዳሴ የእርቅና የአንድነት ሽግግር መንግስት ለኢደፓ ምክር ቤትና ለመገናኛ ብዙሀን የቀረበ መነሻ ሀሳብ አቅራቢ። ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ቅድም ካልከው ከፖለቲካ ባህላችን ችግር አንጻር አንድ ሀሳብ ሲቀርብ ሀሳቡን የማየት ምን የለም ያቀረበውን ሰው ነው የምናየው እና እኔ ላይ ጥላቻ ያለባቸው ቅሬታ ያላቸው ሰዎች ሊኖሩ ይችላሉ። ግን በጊዜ ውሱን ይርሱትና ሀሳቡ ላይ ትኩረት አድርገን እንወያይ። ይሄ ሀሳብ ማንንም ለማሳመን የመጣ ሀሳብ አድ ሀሳብ ለማዋጣት የመጣ ሀሳብ ነው እና ሁሉም ሰው በዚህ ረገድ ውይይት በየአካባቢው ውይይት እያደረገ መገናኛ ብዙሀንም በእንዲህ አይነቱ ጉዳይ ላይ ትኩረት ሰጥታችሁ በሀገራዊ ጉዳይ ላይ ትኩረት ሰጥታችሁ ውይይት ቢካሄድ እና ሁሉም ሰው ሀሳብ ቢያዋጣ ከዛ ከተዋጣው ሀሳብ የጋራ የምንለው ሀሳብ ቢኖረን ጥሩ ነው ብዬ አምናለሁ፣ እና በዛ መንፈስ ብናየው ጥሩ ነው። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።